እንግዲህ በትናንትናው ዕለት በዩኤስ አሜሪካው ፕሬዝደንት በባራክ ኦባማ መሪነት የተካሄደው ስብሰባ የዓለም መሪዎች ጉባኤ ነበረ እና በዚህ ጉባኤ ላይ ከሀምሳ የሚበልጡ ሀገራት ናቸው የተሰባሰቡት። እነዚህ ሀገራት እርግጥ ጽንፈኝነት ለመዋጋት ከአርባ ሺህ በላይ ተጨማሪ ወታደሮችን ለማዋጣት ቃል የገቡበት ስብሰባ ነበረ። ያም ይመስለኛል ትልቁ ውጤት የነበረው በዚህ ስብሰባ ላይ ኦባማ እያንዳንዷን የሰላም ማስከበር ዘመቻ ከቀድሞቹ በተሻለ መልኩ ውጤታማ ማድረግ ይኖርብናል የሚል ኃይለ ቃል ተናግረው ነበረ። ከዚህ ጋር በተያያዘ በነገራችን ላይ የተባበሩት መንግስታት የአሜሪካ አምባሳደር ሴሜንታ ፓወር ሀገራት ከሚያዋጡት አርባ ሺህ ወታደሮች እና የፖሊስ አባላት በተጨማሪ ሀገራቱ ከአርባ በላይ ሄሊኮፕተሮችን፣ አስራ አምስት ወታደራዊ ኢንጂነሪንግ ካምፖችን እና አስር የመስክ ሆስፒታሎችን የማቋቋም ድጋፍም ነው የሚያ ደርጉት የሚል ነገር ለጋዜጠኞች ተናግረዋል። ናትናኤል፣ አርባ ሺህ ወታደሮች የሚያዋጡት ሀገራት እነማን መሆናቸው ታውቋል? እርግጥ የትኞቹ ሀገራት እንደሆኑ በአንድ በአንድ አላገኘዋቸውም፣ ግን ከዚህ ውስጥ አሜሪካም የራሷን ድርሻ ትወስዳለች። እንዲያውም ቻይና እስከ ስምንት ሺህ ቋሚ ወታደሮችን እንደምታዋጣ ተናግራለች። በተጨማሪ ደግሞ እነዚህ አሁንም ድረስ አምስት ሀገራት አሉ በዋናነት ለተባበሩት መንግስታት ድርጅት የሰላም ማስከበር ሂደት ወታደሮችን በማዋጠት ላይ የሚገኙት ባንግላዴሽ፣ ኢትዮጵያ፣ ህንድ፣ ፓኪስታን እና ሩዋንዳ። እነሱም ተጨማሪ ወታደሮችን እንደሚያዋጡ ተናግረዋል። የአውሮፓ ህብረትም በተመለከተ ወታደሮችን ማዋጣት እንደሚችሉ ወይም ደግሞ ማዋጣት እንደሚፈልጉም የተናገሩበት ሁኔታ አለ። በነገራችን ላይ እስካሁን ድረስ የአውሮፓ ህብረት ሰባት በመቶ ብቻ ነው የሚያዋጣው ለሰላም ማስከበር ተልእኮ። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ተጨማሪ ሰባ ወታደሮችን ለዚህ ተልእኮ ማዋጣት እንደሚፈልጉም የገለጹበት ሁኔታ አለ። የተባበሩት መንግስታት ድርጅት ያሉት ወታደሮች ወደ አንድ መቶ ስድስት ሺህ አምስት መቶ ገደማ ነው የሚጠጋው ከዚህ ውስጥ እንግዲህ የአሜሪካ ድርሻ በወታደሮች ድጋፍ ማለት ነው ሰማኒያ ሁለት ብቻ ነው እና ተጨማሪ ወታደሮች እንደምታዋጣ ነው የተገለጸው። እዚህ ላይ ግን አሜሪካ ያው በገንዘብ በዋናነት የምትደግፈው የተባበሩት መንግስታት ድርጅት በተለይም ደግሞ ለሰላም ማስከበር ሂደቱ አሜሪካናት ወደ ስምንት ነጥብ ሁለት ቢሊዮን ዶላር ነው በአመት ወጪ አድርጋ የምትደግፈው። ለሰላም ማስከበሪያ ተልእኮዎች ወታደሮች በማዋጣት ትልቅ ሚና ከያዙት ሀገራት አንዷ የሆነችው ኢትዮጵያ ድርሻ በተጨባጭ ምን ያህል ነው? እኔ የአፍሪካ ህብረት የሰላም አስከባሪ ቡድን ነው ያገኘሁት። የአፍሪካ ህብረት እንግዲህ ኢትዮጵያንም ያካትታል። እንደሚታወቀው ደግሞ በአፍሪካ ህብረት በተባበሩት መንግስታት ድርጅት የሰላም አስከባሪ ሂደት ውስጥም ደግሞ ኢትዮጵያ ድርሻዋ ከፍተኛ ነው። ኢትዮጵያ እስካሁን ድረስ ከስምንት ሺህ በላይ ወታደሮችን እያዋጣች ነው የምትገኘው እና ሌሎች ተጨማሪ ወታደሮችንም እንደምታዋጣ ቃል የገባችበት ሁኔታ አለ። ግን በቁጥር ደረጃ ምን ያህል ልታዋጣ እንዳሰበች የተገለጸ ነገር አላገኘውም። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ የተገኙት የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የዩኤስ አሜሪካቻቸው ባራክ ኦባማ ትናንት ማምሻቸውን ተገናኝተው በሶሪያ ጦርነትና በዩክሬን ውዝግብ ላይ መክረዋል። ይሁንና ኦባማና ፑቲን ልዩነታቸውን ሊያጠቡ አልቻሉም። ሁለቱ መሪዎች ዘጠና ደቂቃ ያህል በቆየው ውይይት ላይ ለመሆኑ የተግባቡባቸው ነጥቦች ነበሩ እንደ ነገር ሊነሳ የሚችለው ሁለቱ መሪዎች አብረው ቁጭ ብለው መነጋገር መቻላቸው ካልሆነ በስተቀር የተለየ አዲስ የሆነ ነገር መጥቷል ብሎ መናገር በእርግጠኝነት በጣም ይከብዳል። በተለይም በሶሪያ ቀውስ ላይ ሁለቱን መሪዎች ሊያስማማ ይችላል ተብሎ የተነገረ ነገር የለም። እንደሚታወቀው ለአሜሪካ ከአይሲስ መሸነፍ ባልተናነሰ መልኩ የሶሪያው ፕሬዚደንት ከስልጣናቸው መወገድ አለባቸው የሚል ሆኖም ግን ሩሲያ በሌላ ጽንፍ ላይ ነው የቆመችው አይሲስ መሸነፍ አለበት፣ አይሲስ መወገድ አለበት የሚለው ላይ የምትስማማበት ሁኔታ እንዳለ ሆነው፣ አይሲስን ግን ማሸነፍ የሚቻለው የአሳድን መንግስት በማጠናከርና ወታደሮቹን በማገዝ ብቻ ነው የሚል አቋም ነው ያላት። በዋሽንግተን የሚገኘውን ጋዜጠኛ ናትናኤል ወልዴን ለሰጠን ማብራሪያ ከልብ አመሰግናለሁ።